ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ልጆች ተስፋ ናቸው። ደግሞም ሌላ ልጆች ስንል ብዙ ሰው የሚሰባሰብበት ምክንያት ነው። የእውነት የወደፊት ኢትዮጵያችን ቆንጆ ጮራ ከፈለግን አሁን ልጆች ላይ በጣም ማተኮር አለብን፣ መስራትም አለብን። ዶክተር ሀወኒ ንጉሴ ይባላሉ። እዚህ በዩናይት ስቴትስ ውስጥ የሚኖሩና በዩኒቨርሲቲ መምህርነት የሚያገለግሉ የቅድመ እድገት ወይም የታዳጊ ልጆች ልዩ ትምህርት አዋቂ ናቸው። ኢትዮጵያ ውስጥ የመሰረቱት እርሊ ቻይልድሁድ ኤጁኬሽን ኢትዮጵያ የተባለው የበጎ አድራጎት ድርጅታቸው እየሰራ ያለውን አስመልክቶ ከተናገሩት የተወሰደ ነው። አብረውን ያመሻሉ። ማህበራዊ መገናኛ ብዙኃንን በመጠቀም የአገርን ባህል ማስተዋወቅ ትኩረት ያደረገችና እንዲሁም በጦርነት የተጎዱ ወገኖችን ለመርዳት ገንዘብ ስታሰባስብ የቆየች በመደበኛ ስራዋም በምትኖርባት የኤድመንተን ከተማ በነርስነት ሙያ የኮቪድ ሕሙማንን በመርዳት ላይ የምትገኝ ወጣትም ሌላዋ እንግዳችን ናት። ከአዲስ አበባው ዘጋቢያችን ንጉሴ አክሊሉ እንግዳ በስተቀር ያጋጠመኝ ጉዳይ ሆኖ ዛሬ ሁሉም እንግዶ ወዳጆቻችን ሴቶች ናቸው። ትዝታን ሳስታምም በሚል ርዕስ ስለደረሰችውና በርካታ አጫጭር ልቦለድ ስራዎቿ ስለተካተቱበት አዲሱ መጽሐፏ ልታወጋን፣ ከአጫጭር ወጎቿም አንዱን ለቅምሻ ልታሰማን ወጣቷ ብዕረኛ የጣሚና ደራሲ የመጽሐፍ አለም እንግዳችንም ቆየት ብላ ብቅ ትላለች። በተለይ በውጭ አገር ነዋሪ ለሆናቸው አድማጮቻችን በዓላት የበዙበትና በኢትዮጵያም የገና በዓል የተከበረበት የበዓል ሰሞን ለመሆኑ እንዴት አለፈ? እንደምን አመሻችሁ፣ እንደምንሰነበታችሁ ክብራትና ክብራን አድማጮቻችን ከዛሬ እሁድ ጥር አንድ ሁለት ሺ አስራ አራት ዓመተ ምሕረት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደነን አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን፣ እንዳትሄዱ። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ። ጉዳዮቻቸው የፍርድ ሂደት ላይ የነበሩ የፖለቲካ ኃይሎች አመራር አባላት ክስ የተቋረጠው ለኢትዮጵያ የሚበጅ መሆኑ ስለታመነበት መሆኑን ጠቅላይ ሚኒስትር አብይ አህመድ ዛሬ አስታወቁ። የመንግስቱ እርምጃ ሰፊ ቁጣ ቀስቅሰዋል ያሉት ጠቅላይ ሚኒስትር አብይ ግለሰቦቹ በእድሉ ካልተጠቀሙ ዶሴዎቹን እንደገና ሊከፈቱ እንደሚችሉ አስጠንቅቀዋል። ኬኔዲ አባተ ተጨማሪ አለው። ከአዲስ አበባ የኢትዮጵያ መከላከያ ሚኒስቴር ዋና መስሪያ ቤት ህንጻ የምረቃ ስነ ስርዓት ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ ክሳቸው ተቋርጦ ከእስር የተለቀቁ አንጋፋ የህዋት አመራሮች ጉዳይ ቁጣ መቀስቀሱን በመግለጽ ክሱ የተቋረጠበትን ምክንያትም አብራርተዋል። ትናንት ክስ የተቋረጠላቸው የተሸነፉ ኃይሎች ክስ እንዲቋረጥና ከእስር ቤት እንዲወጡ ሲደረግ ከፍተኛ ቁጣ ቀስቅሷል። ግን አገር ወዳድ ኢትዮጵያውያን በውስጥም በውጭም የሚገኙ የአንዳንዶችን ከእኛ ይቅር ማለት አምርረው የጠሉና የደነገጡ ወንድምና እህቶቻችን እንዲገነዘቡልን የምንፈልገው ይህ ጉዳይ እኛም መጀመሪያ ስንሰማው ያስደነገጠ መሆኑን ነው። ነገር ግን ደጋግመን ስናመነዥገው ግራ ቀኙን ስንፈትሽ ለኢትዮጵያ የሚበጅ ለኢትዮጵያ ዘላቂ ጥቅም የሚያግዝ የኢትዮጵያን ዘርፈ ብዙ ጠላቶች የሚቀንስ በአውደ ውጊያ ያገኘነውን ድል በሰላሙ መድረክ እንድንደግም የሚያደርግ የአባቶቻችን ልጆች መሆናችንን የሚያረጋግጥ በመሆኑ እየመረረን የዋጥነው እውነት ነውና፣ እናንተም ለሀገራችሁ ዘላቂ ድል ስትሉ፣ ለሀገራችሁ ክብርና አሸናፊነት ስትሉ ደጋግማችሁ በማሰብ ይህንን ውሳኔ እንድትቀበሉ በትህትና ጠይቃችኋለሁ። ይህ እርምጃ የማሸነፋችን ውጤት ነው ሲሉም የገለጹት ጠቅላይ ሚኒስትር አብይ በዚህ ሂደት ከእስር ለተለቀቁ ግለሰቦች የማስጠንቀቂያ መልእክትም አስተላልፈዋል። በዚህ ውሳኔ ክስ የተቋርጠላችሁ ወገኖች ስላሸነፍን መበቀል እየቻልን ይቅር ማለትን ስለመረጥን ክስ አቋርጠን እናንተን ሳይሆን ከእናንተ ጀርባ ያለውን ህዝብ አክብረን የወሰን መሆናችን አውቃችሁ ይህን እድል ሳታበላሹ እንድትጠቀሙበት ላሳስባችሁ እፈልጋለሁ። ክስ ማቋረጥ ማለት ምህረት መስጠት ማለት አይደለም። ክስ የተቋረጠለት ሰው በአግባቡ መጠቀም ካልቻለ መልሶ የክስ መዝገቡን መምዘዝ የሚቻል ስለሆነ በተያያዘ ዜና ጠቅላይ ሚኒስትሩ ዘለግ ባለው የዛሬው ንግግራቸው የኢትዮጵያ መከላከያ ወደ ትግራይ ክልል ዘልቆ እንዳይገባ በመንግስት ቢወሰንም በህወሓት የሚመራው ኃይል በተለያዩ ግንባሮች ትንኮሳ እየፈጸመ እንደሚገኝ አንስተዋል። ይሁን እንጂ ጦራችንን ከአማራና አፋር ክልሎች ለሰላም ስንል አውጥተናል ያሉት የህወሓት ኃይሎች ከዚህ ቀደም በሰጧቸው መግለጫዎች በተቃራኒው የኢትዮጵያ መንግስት ጦር ትንኮሳ እንደሚፈጽም መግለጻቸው ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ የኤርትራ ፕሬዚደንት ኢሳያስ አፈወርቂ ትናንት ምሽት ላይ ለሀገሪቱ መገናኛ ብዙሃን በሰጡት የአዲሱ 2022 ዓመተ ምህረት መግለጫና ማብራሪያ የዛሬ ሶስት ዓመት ኢትዮጵያ ውስጥ በመጣው ለውጥ በሁለቱ ሀገሮችና በቀጠናው ውስጥ መልካምና የሰላም ያሉት ግንኙነት ተፈጥሮ እንደነበር ተናግረዋል። ፕሬዚደንቱ ለሁለት ሰዓታት ተኩል በቆየ በዚሁ ማብራሪያቸው ለውጡ ያልጣማቸው ያሏቸው በስም ያልጠሯቸው የውጭ ኃይሎችና ህወሀት ጦርነት መክፈታቸውን ይሁን እንጂ እቅዳቸው መክሸፉን መናገራቸውን ሪፖርተራችን ብርሃነ በረኸ ከአስመራ ዘግቧል። በህወሀት ተካሄደ ያሉት ወታደራዊ ጥቃትና ኤርትራ ላይ የተጣለው ሚሳይል ያልጠበቁትና ያልተዘጋጁበት እንደነበረም ፕሬዚደንቱ ጠቅሰው በወቅቱ ኤርትራ ራሷን ለመከላከል ህጋዊ ያሉትን እርምጃ ወስዳለች ብለዋል። የተከታታዩ ጦርነት ተጎጂ በዋናነት የትግራይ ህዝብ መሆኑን የጠቆሙት ፕሬዚደንት ኢሳይያስ የትግራይ በአጠቃላይም የኢትዮጵያ ህዝብ ችግሩን በሰፊ ልቦና እንዲፈቱ መክረዋል። የትግራይ ህዝብ ላለፉት ሰላሳ ዓመታት ያገኘው ጥቅም የለም ያሉት ፕሬዚደንት ኢሳያስ ጠባብ ቡድን ሲሉ የጠሩት ህወሀት ህዝቡን መያዣ እንዳደረገና ከጎረቤት ህዝቦች ጋር በሰላም እንዳይኖርና ከግጭት ወደ ግጭት እንዲገባ ጥላቻ እንዲያሳድር አድርጓል ሲሉ ከሰዋል። በፕሬዚደንት ኢሳያስ ንግግር ላይ ከህወሀት ይሁን ከኢትዮጵያ መንግስት በኩል የተሰማ ምላሽ የሚሆን ቃል እስካሁን የለም። ፕሬዚደንት ኢሳያስ የሱዳን ሁኔታን አስመልክተው ሲናገሩም አሁን እየታየ ያለው ቀውስ ያለፉ ሰላሳ ዓመታት ችግሮች ውጤትና ነጸብራቅ መሆኑን ጠቁመው የውጭ ጣልቃ ገብነትም ሁኔታውን አባብሶታል ብለዋል። ከማንም በላይም የጸጥታ ኃይሎች ኃላፊነቱን ሊወስዱ እንደሚገባ ገልጸዋል። ዓለም አቀፍ ግንኙነቶችንም አስመልክተው ፕሬዚደንቱ ሲናገሩ በዓለም ላይ የጫካ ህግ ያሉት ሁኔታ እየተስተዋለ መሆኑን ጠቁመው በተለይ የአንድ ወገን ጥቅምን ለማስጠበቅ ያሏቸውን ማዕቀቦች አውግዘዋል። ንገዛ ርእሱ እዚ ናይ ጫካ ስርዓትን ናይ ጫካ ስለዝኾነ ሕግታትን ናይ ህዝብታት ዓለም ቃልሲ ያንን የጫካ ህግ ለመቋቋምን የዓለም ህዝብ ትግልና ወዳጅነት ሊያይል ይገባል ብለዋል። ፕሬዚደንቱ መረጋጋት የልማት ዕቅዶች ላይ አዎንታዊ ጫና እንዳለውም ጠቁመዋል። ኤርትራ ሰብአዊ መብቶችን ትረግጣለች፣ የዜጎቿን ፖለቲካዊና የተሳትፎ ነጻነቶችን አታከብርም በሚል በምዕራባውያንና በሰብአዊ መብቶች ተሟጋቾች እንደምትወቀስ ይታወቃል። ባለፈው ሳምንት ሀገራቸው ከቻይና ጋር ያደረገችውን ስምምነት ለሀምሳ አምስት ዓመታት ቆይቷል ያሉትን የሁለቱን ግንኙነት ወደ ተሻለ ደረጃ ለማሳደግ የተደረሰበት ስትራቴጂያዊ ስምምነት ነው ብለውታል። ፕሬዚደንቱ ስምምነቶቹ በልማት በመከላከያ እና በደህንነት እንዲሁም በቀጠናዊና በዓለም አቀፋዊ ጉዳዮች ላይ እያተኮሩ መሆናቸውን ተናግረዋል። ለሙሉ ዘገባ ከማብራሪያዎችና ከትንታኔዎች ጋር በሌላ ቅንብር እንመለሳለን። አንድ የቆጵሮስ ተመራማሪና ቡድናቸው ዴልታ ክሮን የሚባል አዲስ የኮሮና ቫይረስ ዝርያ ማግኘታቸውን ሳይፕረስ ሜል የሚባል የሀገሪቱ ጋዜጣ ዘገበ። ዴልታ ክሮን የዴልታ ዘረመል ዳራ እንዳለውና የተወሰኑ ሽግግሮችን ያሳየ የኦሚክሮን ዝርያ ጋር ትስስር እንዳለው የቆጵሮስ ዩኒቨርሲቲው ዶክተር ሌዮንቲዮስ ኮስትሪኪስ ለሳይፕረስ ሜል ተናግረዋል። ሆስፒታል ውስጥ ባሉ ህሙማን ላይ የቫይረሱ ሽግግር ወይም ለውጥ ድግግሞሽ እንደሚያይል የጠቆሙት ዶክተር ኮስትሪኪስ ሁኔታው በዴልታ ክሮንና በሆስፒታል ህክምና መካከል የቀረበ ግንኙነት መኖሩን እንደሚያሳይ ተናግረዋል። ይህ በእንዲህ እንዳለ በህዝቧ ብዛት ግዙፍ እንደሆነች በሚታወቀው የአውስትራሊያ ግዛት ሳውት ዌልስ ዛሬ 16 ሰው በኮቪድ-19 መሞቱን ባለሥልጣናቱ ተናግረዋል። ግዛቲት ውስጥ 30 ሺህ ሰው ዛሬ እንደተያዘ የሚጠቁሙት መረጃዎች በአጠቃላይ ሁለት መቶ ሺህ ሰው ተነጥሎ እንዲቀመጥ መደረጉን ገልጸዋል። በሁለተኛይቱ ግዙፍ ግዛት ቪክቶሪያ ደግሞ ዛሬ አርባ አራት ሺህ ሰው ተይዟል። በሌላ በኩል በየሬስቶራንቱ ለመመገብ በህዝብ ማመላለሻዎች ለመገልገልና ባህላዊ ትርኢቶች ላይ ለመገኘት የክትባት ማረጋገጫ መያዝ እንደሚያስፈልግ የሚደነግገውን አዲስ መመሪያ በመቃወም መቶ ሺህ ፈረንሳውያን ዛሬ በተቃውሞ በየከተማው አደባባዮች ውለዋል። ጀርመን ውስጥም መጠጥ ቤቶችና ምግብ ቤቶች ውስጥ ለመግባት መከተብ ግዴታ መሆኑን የሀገሪቱ ቻንስለር ኦላፍ ሾልዝ አስታውቀዋል። የየመንግስታቱን የኮቪድ-19 እገዳዎች የተቃወሙ ቱሪን ጣሊያንና፣ ቤሩት ሊባኖስ ውስጥም ሰልፍ ወጥተዋል። አውሮፓ ውስጥ በኮቪድ-19 ሞት ብዛት ከሩሲያ ቀጥላ ሁለተኛ በሆነችው እንግሊዝ ወረርሽኙ ከተነሳ ወዲህ የሞተው ሰው ቁጥር ዛሬ ከ150 ሺህ ማለፉን ዘገባዎች ጠቁመዋል። ባለፈው ሳምንት ውስጥ የኮሮና ቫይረስ ስርጭት ከአራት እጥፍ በላይ ያሻቀበባት ህንድ ዋና ከተማይቱ ኒውዴልሂን ትናንት ዝግ አድርጋ ውላለች። የተከበራቸው አድማጮች ለዜና የተያዘው ጊዜ አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ዜናውን ያሰማዋችሁ solo una battaneng tenaci እሁድ ጥር 1 የራዲዮ መጽሔት ጀመራል። ከአውሮፓውያኑ የገና በዓል ክሪስማስ አንስቶ በተለይ ሁለት የቀን መቁጠሪያ ላላችሁ ከሀገሩ ውጭ ለምትኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን አድማጮቻችን ከትናንት በስቲያ አርብ የተከበረውን የኢትዮጵያን የገና በዓል ጨምሮ ለብዙ አድማጮቻችን የበዓላት ሰሞን ነበር። እናም የገናን በዓል ለምታከብሩና ላከበራችሁ አድማጮቻችን እንኳን አደረሳችሁ። በመግቢያችን ካስተዋወቅናቸው ልዩ ልዩ ቁም ነገር አዘልና አዝናኝ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ትዝታ በላቸው ነን። ወደ ቀዳሚው ቅንብር ከማምራታችን አስቀድመንም አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ምን አላይባልም፣ ምን የለም በዓለም ላይ ምድር በሸፈነው ባጠለለው ሰማይ፣ እዚህ ሁሉም አለ። አንድም ባይኖር እንኳ ወርቅ አልማዝ ያገኛል ዕልሙን የሚያንኳኳ ተስፋ ውስጥ ናቸው ዓለምም አዱኛም፣ ብንተኛም ዕልማለን ላናልም አንተኛም። መደበኛ ስማቸው ይሁን የብዕር ስማቸው እርግጠኛ አይደለንም። ፓፒረስ የተባሉ ገጣሚ የቋጠሯቸው ስንኞች መሆናቸውን ገልጸው የፕሮግራማችን ተከታታይ አዳም ሰለሞን ባደረሱንና ለሳምንቷም ምርጥ ባደረግናት ግጥም ዝግጅታችንን ጀምረናል። ፓፒረስን ለምጥን ግሩም ግጥማቸው እናመሰግናለን። ከራዲዮ መጽሔት ማስታወሻ ችግር ወይም መከራ በጥና ጊዜ ከስቃይ መውጫ መንገድና ብርታት ጠቋሚው የተስፋ ጭላንጭል አይክሰም ብቻ ይላል አንድ ሰንበት ያለ የሥነ ልቦናና በጥልቅ መንፈሳዊ እሳቤዎች ፋይዳ ላይ የተደረገ ጥናት ያኔም ለመውጫው በር ለችግሩ መፍቻ ቁልፍ ማግኛው ዕድል ይሰፋል ባለበት ድምዳሜው። ከቅርብ ጊዜያት ወዲህ ዓለም ከአንዱ ቀውስ ወደ ሌላ ቀውስ ማዝገምን የዕለት ተዕለት ነገሯ ያደረገች ትመስላለች። ዓለም አቀፍ ወረርሽኝ፣ ግጭቶች፣ የፖለቲካ ውጥረት፣ የተፈጥሮ አደጋ፣ የምጣኔ ሀብት ቀውስ፣ ማኅበራዊ ውዥንብር፣ ሰዎች መቼም የሚያጋጥሟቸው የዘወትር የየግል ፈተናዎችና አደጋዎችም ዝርዝሩ ብዙ ነው። የሚወዱትን ሰው በሞት እንደማጣት ከፍተኛ የጤና መታወቅ፣ ሥራ አጥነት፣ አሳዛኝ አደጋዎች፣ ወዘተረፈ ይሄ ሁሉ ተደራርቦም ታዲያ ለብዙዎች ከአሁን ቀደም ታይቶ የማያውቅ የመከራ የትግልና ግራ አጋቢ ሁኔታ፣ ሁነኛ ምላሽ ያልተገኘለት ግዙፍ ጥያቄ ይደቅናል። ሰዎችን ኑሮ የሚያናጉ ይህን መሰል ቀውሶች በተለይም ተነባብረው ሲመጡ ሊወጧቸው የማይችሉና ማብቂያ የሌላቸው ሲመስሉ በአስቸጋሪ ጊዜ ውስጥ መኖር ለሚፈጥራቸው የስሜትና የጤና ሁከት እንዲሁም ለነገሮች ባለን አመለካከት ላይም ከፍተኛ ጉዳት ሊያስከትሉ ይችላሉ። በከፍተኛ ጭንቀት መዋጥና ህይወት ሙሉ በሙሉ ከቁጥጥር ውጭ የሆነች ጭምር ሊመስል፣ ቀጥሎ ሊሆን ስለሚችለውም ከባድ ስጋት ሊያድርብን ይችላል። ይህንም ተስፋ ከምንም በላይ እጅግ አስፈላጊው ነገር ሆኖ ይመጣል። ተስፋ ማድረግ ህይወትን በሆነ መንገድ የተሻለ የሚያደርግ ውጤት መፈለግ እንደመሆኑ አሁን ላሉበት አስቸጋሪ ሁኔታ የበለጠ ታጋሽ የሚያደርግ አቅም መለገስ ብቻ ሳይሆን ውሎ አድሮም ህይወትህ ማሻሻል በማስቻል ረገድ ያለው ፋይዳ ከፍ ያለ መሆኑ ይታመናል። ምክንያቱም መንፈስን በማጥናት ከሚያጎናጽፈው ብርታት በተጨማሪ የተሻለ ሁኔታ ለመፍጠር የሚያስችሉ እርምጃዎችን ለመውሰድም ያነሳሳልና ነው። እርግጥ ነው ያለህበትን እውነታ ድንገት መቀየር አትችል ይሆናል። ነገር ግን ስለ ሁኔታው ያለህን አመለካከት መቀየር ትችላለ። ይህም በሚያስገርም መልኩ በተራው እውነትን መቀየር የሚያስችል አውድ ሊከስት ይችላል ነው እሳቤው። በሆነ ነገር ላይ እምነት የማሳደርን ያህል የቀረበ ጥልቅ እሳቤ ነውና ብርታትና በራስ መተማመንም ይቸር ይሆናል። ሊደፍን ለተቃረበ በበረታ መደናገር ውስጥ የሰነበተችው ዓለም በፈተናዎች ተተብትባ ሳለችም ቢሆን ተስፋ ለማድረግ የፈቀደች ትመስላለች። የበዓላቱ ስሜት የፈጠሩት ትሩፋት ይሁን ተስፋ በመጨረሻው የተሻለ ምርጫ የመሆኑ ምስጢር ወይስ ሌላ፣ መጪውን ለማየትም ጊዜ ይጠይቃልና፣ ከዚያ ለመድረስስ ተስፋ ማሳደር ሳይሻል ይቀራል? የመጽሔትን ገጾች ተከትለው የሚቀርቡት የምሽቱ ቅንብሮች ግን በየፊናቸው ተስፋን ወደ ተጨባጭ እውነታ ለማቃረብ መንገድ የጀመሩ የምግባር ክንውኖች ናቸው። ወደ ቀዳሚውን አቅማ ልጆች ተስፋ ናቸው ሲሉ የሚንደረደሩት በመግቢያችን ያስተዋወቅናቸው የህጻናት ትምህርት አዋቂዋ እንግዳችን ዶክተር ሐወኔ ንጉሴ ናቸው የወደፊቷን ኢትዮጵያ ልጆቿን ከተንከባከብን ጥሩ ነገር ካስተማርናቸው ባህላቸውን እንዲያውቁ ካደረግን በኋላ ምንም ነገር ውስጥ እንደማንገባ ተስፋ አለኝ ይላሉ የወደፊቷን ኢትዮጵያ ጮራ ማየት ከፈለግን አሁን የልጆች ዕጣ እንዲሰምር መስራት አለብን ነው የሚሉት ዶክተር ሐወኒ በዩናይትድ ስቴትስ በደቡባዊ ካሊፎርኒያ ክፍለ ግዛት የሚገኘው ብራንድማን ዩኒቨርሲቲ የኤርሊ ኤጁኬሽን ትምህርት ክፍል ረዳት ፕሮፌሰር ናቸው። በደብረ ታቦር ለትንንሽ ልጆች መማሪያ የሚገነቡትን አዲስ ትምህርት ቤት አስመልክቶ በአጭሩ አወያይተናቸዋል። ወደ ቃለ ምልልሳቸው እንውሰዳቸው። ዶክተር ሐወኒ በቅድሚያ ለጊዜው አመሰግናለሁ። እኔም በጣም አመሰግናለሁ አሉና። ቅድመ እድገት የሕጻናት ትምህርት የሚል ልጆች ትምህርት በኢትዮጵያ በእንግሊዝኛው አጠራር ኤርሊ ቻይልድ ሁድ ኤጁኬሽን ኢትዮጵያ የተባለው ተቋማችሁ ከጥቂት ወራት በፊት ስለ ትምህርት ፋይዳና እንዲሁም የወትሮውን የትምህርት አሰጣጥ ዘይቤ ጨምሮ የተመለከተ ሰፊ ውይይት አድርገን ነበረ። ዛሬ ታዲያ ከአንድ ትልቅ ዜና ጋር ነው ብቅ ያላችሁት። ደብረ ታቦር አካባቢ ቅድሚያቸው ከሶስት ዓመት እስከ ሰባት ዓመት ላሉ ሕጻናት ትምህርት ቤት በመገንባት ላይ መሆናችሁ ነው የተገለጸው። እስኪ ባጭሩ ስለ ውጥናችሁ ይንገሩን። እሺ፣ በጣም አመሰግናለሁ። እንዳልከው አሁን ወደ ሁለተኛው ዙር ፍሪያችን ተሄደናል በድርጅታችን እና ደብረታቦር አካባቢ ያለ ጋፋት የሚባል አንደኛ ደረጃ ትምህርት ቤት አለ። እነሱ ስር ደግሞ ይሄ የቅድመ ደረጃ ትምህርት ቤት እዛ አካባቢ ያሉት ከነሱ ጋር የምሰራው ከደብረ ታቦር ዩኒቨርሲቲ ስታፍ መንበር ዛሉ አብረን የምንሰራው እንግዲህ ብዙ ወራቶች ነው ስንነጋገር፣ ይህንን እቅድ ስናወጣ ወላጆችን ስንሰማ የእውነት እንዴት ነው የምንረዳው ብለን እና ችግሩን ሰምተናል። ወደ አራት መቶ ሀምሳ ተማሪዎች እንደነበሩም ተነግሮን፣ እዛም ያሉት አቶ ሙሉ አለም የሚባሉ የኤሌመንትሪ ትምህርት ቤቱ ፕሪንስፐል እሳቸውም ከኛ ጋር ተገኝተው አንድ ሁለት የስብሰባ ቀርበዋል እና ፕላኑን እንግዲህ ስናወጣ ልጆች ምንድን ነው የሚያስፈልጋቸው ከእሱን የጀመርነው። በጣም ጎበዝ አርክቴክቶች አብረውን ሰርተዋል፣ ዮናታን ቸሬ እና ቤተሌም ታደሰ የሚባሉ እንግዲህ እቅዱን ስናወጣ አንደኛ ልጆች በባህላቸው መማር እንዳለባቸው፣ ሁለተኛ ደግሞ በጣም በማይጨናነቅ ሁኔታ መሆን እንዳለበት። አንድ መቶ ለአንድ አስተማሪ እንኳን አንድ መቶ አስር ልጅ ለአንድ አስተማሪ አንዳንዴ ይከብዳልና፣ ከዛ ውጭ ደግሞ ኢትዮጵያ ልጅ እንደምታውቀው ብዙ ብዙ ጫና አለበት። አሁን በጦርነቱ ብቻ ሳይሆን ከጦርነቱን በፊት የምግብ እጥረት አለ። የአካባቢ ሕይወት ያለው እንኳን ሌሎች ሌሎች ችግር አሉ። እና እሱም በሙሉ እንደው እኛም ለመቀበል እና ልጆች ትምህርት ቤት ሲመጡ ለአንድ ለስምንት ሰዓት እንኳን አብሮን ሲሆኑ ያንን ችግር እንዴት ይፈታሉ በሚል መንገድ ለማስተማር ነው። እንግዲህ ዋናው እሱ ነው። መልካም ዶክተር ሀወኒ እንደገለጹት አንድ መምህር ለመቶ ተማሪዎች ትምህርት የሚሰጥበት በትምህርት አሰጣጥ ደረጃ በተለይ በጨቅላ ህጻናቱ ምጽጽሩ በትምህርት ስርዓቱ በሚጠበቀው አሰራር መሰረት ለአራት ልጆች አንድ መምህር በሚመደብበት ወይም አንድ አስተማሪ እንክብካቤና ትምህርት በሚሰጥበት ነው። አንድ ለመቶ እየተሰጠ ያለው እና ያን ሁኔታ መቀየር የሚያስችል ከዚህ ቀደም መንገድ በከፈቱ ወይም ፈርቀዳጅ በሆኑ ኢትዮጵያውያን ስም የሚጠሩ ትምህርት ቤቶችን ለማቋቋም ነው ያቀዳችሁት። የቱን ያህል ተስፋ ሰጥቷችኋል? ብዙ ችግር ያለበት ሀገር፣ ቀድሞ የነበሩ መደበኛ ትምህርት ቤቶች ብዙዎቹ በሰሜን ኢትዮጵያ በነበረው ግጭት ሳቢያ እየፈራረሱበት ብዙ ችግር ያለበት ጊዜ ነው እና እንዴት ነው ይሄን ውጥ ናችሁን ለማሳካት እየሞከራቸው ያላችሁት? አዎ እንግዲህ ዋናው ልጆች ተስፋ ናቸው። እኔ ብቻ አይደለሁም። አይ ቲንክ ደግሞም ሌላ ልጆች ስንል ብዙ ሰው የሚሰባሰብበት ምክንያት ነው። ስለዚህ አሁን ሁሉ ያነሳው ነገር ሆኖ የእውነት የወደፊት ኢትዮጵያ ቆንጆ ጮራ ከፈለግን አሁን ልጆች ላይ በጣም ማተኮር አለብን፣ መስራትም አለብን። ለእኛ በጣም ተስፋ ደግሞ ሌላው የሰጠን እውነት እዛ አካባቢ ያለው ኅብረተሰብ እንዴት እንደተቀበለን ነው። የመጀመሪያውንም እናንተ ሄዳችሁ አይታችሁት ነበር፣ ባህር ዳር ኢንተርቪውም አድርጋችኋቸው ነበረ እዛም ያሉት አስተማሪዎች አካባቢም ትምህርት ቢሮም ያሉት ሰዎች በጣም በጣም የእውነት እጃቸውንም ልባቸውንም አእምሯቸውንም ከፍተው ነው በዚህ መንገድ እንሂድ ስንላቸው፣ እንግዲህ እኛንም ተከትለው እኛም እነርሱን እየሰማን ያ ነው እንግዲህ ወደዚህ መንገድ የከፈተው። ሌላው ቅድም እንዳልኩት ዶክተር አብርሃም መልኪና አቶ ጌታቸው አለልኝ የሚባሉ የደብረታቦር ዩኒቨርሲቲ ስታፍ መንበር እና አስተማሪ ከነርሱም ጋር ለብዙ ወራቶች በጦርነቱም ጊዜ ነው። እውነት ለመናገር አንዳንዴ አካባቢው እንኳን ያለውን ነገር እየነገሩኝ ስብሰባ እናደርግ ነበረ። ይህንንም ለማለት የምፈልገው በችግር ውስጥ ሄደንም ነው አይደለ? አንድ ቦታ የምንደርሰው ጭቃ ውስጥም ሚኖ ሰምጠን ነው የምንወጣው። ስለዚህ ችግሩም ማገድ እንዳልነበረበት ነው። እኔም አልተውኳቸውም፣ እነርሱም አልተውኝም። እሱ ነው እንግዲህ ዋናው ለእኔ ተስፋ የእውነት የወደፊቷ ኢትዮጵያ ልጆቿን ከተንከባከብን ጥሩ ነገር ካስተማርን ባህላቸውን እንዲያውቁ ሰውን እንዲያፈቅሩ ልዩነት በሀሳብ ነው እንጂ በሌላ ነገር እንደማይፈታ አሁን ካስተማርናቸው የዛሬ አስር ዓመት ተመልሰን ምንም ውስጥ እንደማንገባ ተስፋ አለን። ቀደም ባለው ውይይቶም ይህንኑ ሀሳብ ጠንከር አድርገው ገልጸዋል። በጊዜ ውስጥ በሚገበይ እውቀት ሁነኛ ለውጥ ማምጣት መቻሉን ይበልጡንም ትኩረት መደረግ ያለበት ገና በጨቅላ እድሜ ባሉ ሕጻናት ላይ መሆኑንና ለሚመጣውም ውጤት አዎንታዊ የሚሆን አሉታዊ ቁልፍ ነው ማለትን በውይይቱ ገልጠዋል። ተስፋ አደርጋለሁ፣ ጅምራችሁ ዳር ይደርሳል። የግንባታ ስራውንም ሆነ ሌሎች እንቅስቃሴዎቻችሁን እንከታተላለን። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። እኔም እግዚአብሔር ይስጥልኝ። ምንም ህፃን በሆን ሚስጥሩ ባይገባኝ አባቴን አውጥቶ አልቅሶ መከረኝ። እንዲህ ሲል መከረኝ፣ የለ ተማር ልጄ፣ ተማር ልጄ፣ ወገን ዘመድ የለኝ፣ ሀብት የለች ምከጄ፣ ስማይ ልጄ ለፀሐይ ነው ቀልብ በሚሰርቁ አገልግሎቶቻቸው በቢሊዮን የሚቆጠሩ ተጠቃሚዎቻቸውን ኢላማ የሚያደርጉና እንደ አንዳች ሱስ አስያዥ እጽ ብዙዎችን ከእጅ ስልኮቻቸው አሊያም ከኮምፒውተርና ላፕቶፖቻቸው ሰሌዳ ላይ አይናቸውን እንዳይነቅሉ የሚያስገድዱት የማኅበራዊ ትስስር ገጾች ጉዳይ አሁንም እያነጋገረ ነው። የሐሰት ዜናና መሰረት የለሽ መረጃዎች በየፊናቸው ብርቱ ዋጋ እያስከፈሉ ባሉበት የማኅበራዊ ሚዲያን ለበጎ ዓላማ መዋል በአንጻሩ ቀድሞውንም የነበረ እናም የሚቻል አሁንም ያለ ነውና የቀልብ ሰራቂ አንዳንዴም ሱስ አስያዥነት ጠባይ ጭምር የተስተዋለበት ሀያል ጉልበቱ ታዲያ ለተሻለ መልካም ዓላማ የሚያውሉትም ያንኑ ያህል አያሌ ሚሊዮኖች መሆናቸውን ያዘናጋን ይደርሳል። ይህን መሰሉን መንገድ የመረጠችው በምዕራባዊ ካናዳዋ የአልበርታ ክፍለ ግዛት ዋና ከተማ ኤድመንተን ነዋሪ የሆነችው ኢትዮጵያዊቱ ወጣት ነርስ መማር አለባቸው ናት። በተለያዩ የማህበራዊ ትስስር ገጾች የምትሰራውንና ሌሎችን ለመርዳት የያዘችውን ውጥን ጨምራ አጫውታናለች። መማር አለባቸው በቅድሚያ ለጊዜሽ አመሰግናለሁ። እኔም አመሰግናለሁ። ተጠቃሚዎች ራሳቸው በሚያወጧቸው የተለያዩ ይዘቶች ያሏቸው ለአንዳንዶች ለየት ያለ ክሎት ማሳያ ለሌሎች ደግሞ ቀልብ ለመስረቅ ብቻ ታስበው የሚደረጉ እንግዳ ድርጊቶችንም ጨምሮ የሚታዩበት ለብዙዎች አስደሳችና አዝናኝ አጫጭር የቪዲዮ ምስሎች በተከታታይ የሚቀርቡበት ቲክታክ በመባል በሚታወቀው የማህበራዊ ሚዲያና ሌሎችም የማህበራዊ ትስስር ገጾች ላይ በምታወጫቸው የቪዲዮ ምስሎች ትታወቃለች። ከሌሎቹም የማህበራዊ ትስስር ገጾች ለየት ያለ ጠባዩም የተነሳ በብዙዎች የሚዘወትር ከቅርብ ጊዜ ወዲህ ደግሞ ኢትዮጵያውያንም በብዛት እየጠቀሙበት ነው። እዚያ ላይ በኢትዮጵያ የተለያዩ ባህላዊ አልባሳትና ባህላዊ አጫዋቶችን በማሳየት ጭምር ነው የምትታወቂው። ዛሬም ቃለምልልሳችንን በሬዲዮ ለሚከታተሉ አድማጮች አረንጓዴ፣ ቀይ፣ ቢጫ ጥለት ያለው ቀሚስና ነጠላ ለብሰሽ ወይዘሪት ኢትዮጵያን ራሷን መስለሽ ብቅ ብለሻል። መማር እስኪ በቅድሚያ ስለ ራስሽ እና ስለ ስራሽ ንገሪ ነው የተሰጠኝ። ዴዛ አመሰግናለሁ። ያው ቲክታክ ላይ እንደሚታየው አጫጭር ቪዲዮዎችን በመስራት እንደም ገልጸዋል። እሱን አገርን በማስተዋወቅ ያለንን ባህል፣ ዘፈኖች፣ ሙዚቃዎች ጥሩ ነገራችንን በማስተዋወቅ ነው። እዛ ቲክታክ ላይ ብዙ ነገር ማደርገው ያው ነው ለኔ ቀድሞ የሚታየው ኢትዮጵያዊነትን በቻልኩት መጠን መግለጽ በምችለው በማቀው ወይም አገሬ ላይ እናት አባቶች ማስተማሪ ልክ ኢትዮጵያዊነትን መግለጽ እፈልጋለሁ። እና እሱ ነው ሁሌም ድሮ ጀምሮ ቲክቶክም ከመምጣቱ በፊት ሶሻል ሚዲያ ላይ ጥሩ ነገር ለማድረግ ባህልን ማስተዋወቅ በሚለው ነው እሱ ማድረግ ያስብ ነበር። ቲክቶክ ደግሞ እድሉን ከፈተ። ባህልን ማስተዋወቅ ልብሶችን ደግሞ ከድሮ ቲፒካል የሆነ የሀገራችን የባህል ዋናው ቱባ ባህል የሚባለውን አለባበስ ይወደዋል። እነሱ እነሱን ሰብስብ ነበረ። ከዚህ በፊትም ላይ ቲክቶክ ሳይመጣ ነበሩኝ። እና እነሱን በመጠቀም አንዳንድ ደግሞ ሰዎች እንዲሆንላቸው እኔ ላይ እንዲያዩት የሚፈልጉ ሰዎች ደግሞ ይልኩልኛል። ቲክቶክ ላይ ካየሽ በኋላ ደግሞ ይሄን ብትሞክሪው የሚል ይመጣልሻል። ዲዛይነሮች ናቸው። ብዙ አይነት ባህል የተለያየ የኢትዮጵያ ብሔር ብሔረሰቦች ልብስ ባለኝ መጠን አሳኛለሁ እና አንዳንዶቹ ደግሞ ኦኬ የሀደሬ ድሬያ ምናምን አርገሽ ስሪኝ ብለው ይልኩልኛል። ባህሉ እንዲታይ የሚፈልጉ ሰዎች አሉ። አንዳንዶቹ ደግሞ ወይም ካናዳ ስላለሁ መላክ ስለማይችሉ ከኢትዮጵያ አሉ አንዳንድ ብሔር እኔ ያላገኘኋቸው የባህል ልብሶች እና እነሱን እንዴት እንላክልሽ የሚሉኝ ሰዎችም አሉ እና ያ ደስ ይለኛል። ድሮም አሁንም ባለ ፍላጎት ነው እንግዲህ የባህል ልብሱን መልበስ ማስታወቅ ተጨመረ። መልካም መማር እንዳልሽው፣ በማህበራዊ ሚዲያ በተለይም ቲክታክ የብዙዎችን ቀልብ የሚስቡ በአጫጭርነታቸው የተለየ ስሜት በማሳደራቸው የሚወደዱትን ያህል የተለያየ ፍላጎቶች የሚንጸባረቁበት ነው መታየቱን ወይም እዛ ላይ መቅረቡን ብቻ ፈልገው የሚመጡ ብዙዎች ያሉትን ያህል አሁን እንዳስረዳሽን አስረዳሽን ባህልም ማስተዋወቅም ነገር ያለበትን ነገር መፈለግ ውሳኔ ነው እና የቱ ጋ ነው ያን ውሳኔ ያደረግሽው? ቀደም ሲልም አልባሳት እንደምታሰባስቢ ገልጽሽልኛል። ነገር ግን በመጀመሪያው እዚህ ጊዜ ዛሬ ይህን ማድረግ ጀምራለሁ ብለሽ ያልሽበትን ያችን መጀመሪያ የወጣሽባትን ይዘሽ የወጣሽውንም ስራ ጨምረሽ ብታስታውሽ ቲክታክ ላይ ብቻ ሳይሆን ሁሌም የሀገር ባህል ማስተዋወቅ በሚለው እዚህ ካናዳ ውስጥም ሄሪቴጅ ዴይ ይባላል። በየአመቱ ሶስት ቀን የሚከበረ የተለያዩ አገሮች ባህላቸው የሚያስታወቁበት፣ ምግባቸው የሚያስታወቁበት፣ ልብሳቸው እንደ ፋሽን ሾ ያደረጉበት እና እኔ እዚህ አገር እግ ከረገጠ ጀምሮ ያን ነገር አድርጋለሁ፣ ሀገሬን አሳውቃለሁ። ፋሽን ሾ በማድረግ ምግቡን፣ ልብሱን፣ ጭፈራውን ማልችለውንም ጭፈራ ትሞክሬለማርኩ ማለት ነው። አ የሞከር በቃ የቻልኩትን ያህል ብቻ ለማሳየት የሀገሬን ባህል እሞክራለሁ። ብቻ አይደለም ስወጣ ለብሶ መውጣት፣ በቃ እያረኩበት የሀገር ባህሉን ልብስ ነው መወጣው ፍቅሩ ያለው። ከዛ ደግሞ የጀመረው ቲክቶክ ደግሞ ሲመጣ እድሉን ከፈተ። ሰው ማሳይበት ሰፋ አርጎ የሚያመጣበት እድሉ ተጀመረ ማለት ነው። እንደ አጋጣሚ ሆኖ ያው ፌስቡክ፣ ኢንስታግራም ነበሩ ሌሎቹ ሚዲያዎች። ግን ቲክቶክ ሲመጣ እኔ ያው አጋጣሚ ኮቪድ ተመርምሬ ፖዘቲቭ፣ በዛ ሁለት ሳምንት ኳራንታይን በተደረግኩበት ሰዓት ቲክቶክ ዲስከበር አደረኩ። አገኘው ደስ የሚል አፕ ነው ተብሎ ከዛ መጠቀም ጀቡ ወር አገሬን ማስተዋወቅ የባህል ልብሶችን እየለበስኩ ምናምን ሲወጣ ያለው ፊድባክ ቆንጆ ነበረ። ደስ የሚል ሆነ። ቶሎር መጣ። ፍላጎት እየጨመረ እየጨመረ፣ ይህም በደንብ የተሻለ ነገር አድርጋለሁ የሚል ነገሮች እየጨመሩ መጡ። ያው የጀመረው ኮቪድ ይዞኝ ተቀመጭ ነው። እንደዛ ነው የጀመርኩት። ግሩም መማር ቀደም ብለሽ በዚህ በምትሰሪው በቲክታክ እና የተቀረው ሶሻል ሚዲያ ላይ የምታደርጊያቸውን ስራዎች የገልጸሽልን ነበሩ። ይበልጡን የኢትዮጵያን ባህል ማስተዋወቁ ትኩረትሽ እንደሆነ ነበር ያስረዳሽል። ከዚያም ያለፈ ተሳትፎ እንዳለሽ ተረድቻለሁ። ሌሎች ውጥኖችም አለሽ፣ በተለይ ኢትዮጵያውያንን የሚመለከቱ ይህን እድል ተጠቅሞ ሌሎችን ለመርዳት የምታደርጊው ጥረት መኖሩን የተረዳሁትና እስኪ ደግሞ ስለሱ አጫዎች። ያው ባህልን ከማስታወቅ አገር ሌሎችም የማደርጋቸው ነገሮች ገንዘብ በማሰባሰብ በጦርነት ምክንያት የተፈናቀሉትን ወገኖቻችን መርዳት። በዚህ አጋጣሚ በዚህ ዘመቻ ላይ የረዱኝ ሰዎች አሉ። ለድሀ የረዳ ለእግዚአብሔር ብድር የሰጠ እንደማለት ነው እና እግዚአብሔር ደግሞ ብድርን ይመልሳል ሲመልስ ደህና አድርጎ ነው የሚመልሰውና እግዚአብሔር ይስጣችሁ ለረዳችሁ የኔን ሀሳብ ተቀብላችሁ እዚህ ደረጃ ላደረሳችሁት እግዚር ስጥል። ሌላው ምንድን ነው? ሲሄድ እርዳታውን ለማከፋፈል ነው። በተለያዩ ክልሎች የተፈናቀሉ ሰዎች አሉ፣ የተጎዱ ሰዎች አሉ። እነሱንም አይቶ እርዳታውን ማድረግ ነው። ማስበው ሶሻል ሚዲያ ሁሌም ሁለት ነገር አለ፣ መጥፎ ነገር ለማራገብ ወይም ዲስኢንፎርሜሽን እንደዚህ አይነት ነገሮችን ለማድረግ ወይም ንጥሩ ለመልካም ነገር መጠቀም እንችላለን። እኔ የመረጥኩት ለመልካም በሚለው ነው እንግዲህ የሄድኩት። ሁሌም ሌሎቹም ሰዎች እንዲከተሉት የምፈልገው ነገር አለ። መልካም ነገርን በማብዛት በመናገር በማሳየት ነው መልካም ነገሮችን ልናሳድግ ወይም ሌላው ሰው እንዲከተለው የምንፈልገው ማለት ነው። መልካም በማህበራዊ መገናኛዎች ወይም በማህበራዊ ሚዲያ መልካም ነገርን የማድረግ ምርጫሽን ቤቱ መንገድ መውሰድ እንደፈለግሽ ነው የገለጽሽልን። የሙሉ ጊዜ ስራሽ በሕክምና ውስጥ አለም በነርስነት ሙያ ነው የምታገለግዩ። የሕክምና ተቋማት ውስጥ በዚህ ሰዓት በአብዛኛው ከኮቪድ ጋር የተቆራኙ ችግሮች ጎልቶ የሚታዩበት የሕክምና ተቋማት በአብዛኛው በህሙማን የተጨናነቁበት ጊዜ ነው። አምስተኛው ማዕበል በሁለት ሺህ ሀያ መጀመሪያ የታየውን የሚመስል እንደገና አዲስ ትርምስ እየታየ ያለበት ነው። ምን ይመስላል? በሱስ በኩል ያለው ህይወትሽ በነርስነትሽ ከኮቪድ ህሙማን ጋር እነሱን የመርዳት ስራ ላይ ብዙ ጊዜ ታጠፊያለሽ ወይንም ሌላ ህክምና አገልግሎት ዘርፍ ውስጥ ነው የተሰማራሽው? እስኪ ደግሞ ስለ እሱ አጫውችን። ያው እንግዲህ መጀመሪያ እዚህ ሀገር ስመጣ እንደ ሌላ ፕሮፌሽን ነበር መምረት ፈለኩት። ግን አንዳንዴ አንዳንድ ስራዎች ትሰራለ እዚህ ሀገር ስትመጣ እንደ አዲስ ኢሚግራንት ማለት ነው። እና እሱ እሱን ስሰራ ተመሳሳይ እንደዚህ አይነት ስራ ጀመርኩና አየሁት ለውጡ፣ ሰው መርዳት እንዴት ደስ እንደሚል ማለት ነው ያለን ደስታ ሳይ ኦኬ ይህን ነገር በተሻለ በትምህርት ቢደገፍ በጣም ጥሩ ነገር ይሆናል ነው ብዬ አሰብኩ። ተማር እና ከእርዳታውን ጋር ስለሚያል እርዳታ ትረዳለ ነርሲን ሁሉም እኛው ተከፍሎ ነው። ይህኛው ሳይከፈል ነው የምታደርገው። ሰውም መርዳት ደግሞ በጣም የሚያስደስት ነገር ነው። አሁን ደግሞ ያለንበት ደግሞ እንደኛ አይነት ሙያ ያለው ሰው ለሁሉም ሀገር ለሰው ልጅ በቃ እርዳታ የሚሰጥበት የኮቪድ አለ ኮቪድ ያመጣብን የአዲሱ ሕይወት እንደዛ ነው። እና እንደው በዚህ ሀገር የምሰራው ኮቪድ ፔሸንቶች ጋር ነው እና ከብዳል ስራው መርዳትም አለብኝ ማድረግም አለብኝ ብዬ ስላሰብኩ እንግዲህ የውስጥ የፍላጎትን ጨምር ነው ማለት። በእርግጥ ህሙማንን መንከባከብ ከውስጥ ፍቃድ ጋር ሲያያዝ የተሻለ ውጤታማ እንደሚሆን ይታወቃል። ዘመን የጠገበ ትልቅ ክብርም የሚሰጠው ሙያ ነው የነርስነት ሙያሽ ያንን ያህል ጊዜ ይፈልጋል። እስኪ ቀንሽን እንመልከት። እንደዚህ ብዙ ጊዜ የሚጠይቅ የሚፈትን ማያ ውስጥ ሆነሽ፣ አሁን ባለንበት በተለይ ቀደም ብለሽ እንደገለሽው ኮቪድ በፈጠረው ዓለም ውስጥ ቀኑን አዳጋች የሆነ ስራ ሲሰራ ተውሎ፣ እንዲህ ላለው ደግሞ በማህበራዊ ሚዲያው የምትሰሪውን ስራ ለመስራት እንዴት ጊዜ ያገኘሽ? እነኚህን ቪዲዮዎች በምታዘጋጅበት አንድ ቀን የቀን ውሎች ምን እንደሚመስል በአጭሩ አሳይን እስኪ። አድማጮች ከመማር ጋር የጀምርነው ነው ቃለ ምልልስ አላበቃም። በመጨረሻው ላነሳ ነው ጥያቄና ፒፕል ቱ ፒፕል በተባለው ዚህ ዩናይት ስቴትስ ውስጥ በሚገኘው የኢትዮጵያውያን አለም አቀፍ የህክምና ባለሙያዎች ማህበር የምታደርገውን ተሳትፎ ጨምሮ በሌሎች ርዕሰ ጉዳዮች ዙሪያ ያነሳነውን በሌላ ጊዜ እናቀርባለን። ሙሉን ቃለ ምልልሳችንንም በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን እንግዳይን መማር አለባቸውን ለጊዜው сегналао гдје је ጥያቄዎች አሁን የመጽሐፍት ዓለም ገጾች የሚገለጡበት ነው ሰዓቱ። ቀናልባ ዘመኖች ወዳጅን ዛሬ ደጅን የዝምታ ካፊያ ከወረደበትና በራፊ የኑሮ ቀዝቃዛ ወጭፎ ካበሰበሰ በኋላ ከቶ የትኛዋ የምድር ማህፀን ወለደች እና ተገኘ? እንደምንስ ተከሰልክና ገጸ ከገጽ የዋለ እርጅናው ቀኝ ገዝቶ መለያ የሆንክ ዘንድ ነጭ ማህተሙን በራስ ጸጉርህ ላይ ካሰፈረ ወዲያ

ዛሬ ዛሬ ባንተ መጣብኝ እንጂ ሽንጉም አላውሎም ነበር። ስንትና ስንት ዘመን ተሸክሞኝ ሲያገለግል ይኖሩ የለን እና ከበራፊ ደርሰ መግባት ተስኖ ቆመሃል። እኔም እንዳየውክ ከተቀመጥኩበት ዱካ ላይ ተነስቼ ልቀበልክ ችግሮኛል ታዲያ ከለበስከው እንደ በረዶ ከነጣው ኩታክ በስተቀር ሁሉን ተናርችቷል። ያ የሚያበራው ፊትህ እንኳን እድሜ ባደራው ድር ተጋርዶ በጊዜ ብሳድብ ስዟል፣ ብሩ ገጽ ሸሽቷል። እኒያ ጉልላት የመሰሉ ገለጥ ያረካቸው እንደሆን እንደ ማለዳ ፀሐይ መላ አካላትን ሞቃል የነበሩ አይኖችህ በተሸበሸበ ቆዳ ተውጠዋል። እንዲያው በጠቆረ ሰማይ ላይ እንደተነጠፉ ከዋክብት በሩቅ ብቻ ጭልጭል የሚል ሆነዋል። እንደ ድንገተኛ ማዕበል ደርሱ የሚያናውጽ የረጋ ልብን ያውክ የነበረው ስፈገግታ ግዝ ለተመለከተ ሁሉ የፈጣሪ የእጆቹን ስራ እንዲያደንቅ የሚያስገድድ የነበረ ቁም ሳይንስ ትናንት እድሜን ብቻ ሳይሆን ትክልቁ ምናንም የሚያሳጥር ኑሯል። ለመሆኑ እነዚህ አመታቶቻችን ካለፉ ስንት ጊዜ ሆነ? እነኛ ቀን አልባ ዘመኖቻችን፣ የመፈላለጋችን ወቅቶች ሰላሳ ሁለት አመታት ያኔ ዝናህ ከአገር አልፎ በዓለም የናኘ ነበር። እጆች ሁሉ ወደ አንተ የሚዘረጉበት ነፍሶች ሁሉ አንተን የሚሉበት ቀልቦች ሁሉ ያንተኑን የሚያሳድሩበትን ወቅትም ጭምር ስምህ የጥሩ ነገሮች ምሳሌ ሆኖ የሚቀርብበት ከእውቆች በላይ የታወቅ ልትመለ ከጫፍ ደርሰ ጥበበኛ ተሰኝተን። ለብዙዎች ብዙ ነበርክ። እኔስ እኔማ ሕይወት ከአንዱ ጨለማ ደሳሳ ጎጆ ውስጥ የሽነቁረችን ፍጥረት ነበርኩኝ። ለእውቅና የማልገባው ሆኜ ቀኘ ሳስቶልኝ የእኔ እንድትለኝ የሚያበቃ ጸጋን ያልታደልኩኝ ከራሴ በስተቀር ለማንም ምንም ያልነበርኩኝ ለአንተና ለፍቅር ብቻ የተሰጠውኝ ምስኪን። ልዩነታችን ልዩ ነበር። ርቀታችንም የመሬትና የሰማይ ያህል የማይደራረስ ቢሆንም ምኞትና ፍቅር ከሉ የሚያስቀራቸው ቅጥር የላቸውም። እናቱ አደድን የቱም ሊቅ እስከማይደርስበት የቱን ቃል እስከማይገልጠው የቱን ልቡና እስከማይገነዘበው ድረስ ምናፍቆት ተካጠልን። አይኖቻችን የስስት እንባስኪያቆ ተፈላለግን፣ ግን ልዩነታችን ለየን። አልተገናኘንም ቷን ነበር በከፊል የተረከችልን የታሪኩ ደራሲና ገጣሚ ገነት ወንድሙ፣ ትዝታን ሳስታ ምን ይሰኛል አዲሱ ያጫጭር ልቦለድ ታሪኮች ስብስብ ምድ ብሏ ለምሽቱም አጭር ቆይታ ይኖረናል። ገነት በቅድሚያ እንኳን ለገና በዓል በሰላም አደረሰሽ። ምስል ላይ እግዚአብሔር ስጠልኝ፣ እንኳንተንም ቤተሰቦች ግንም እንኳን አደረሳችሁ። ከጥቂት ወራት በፊት በግጥም ስራዎችሽ የተዋወቅሻቸው አድማጮቻችን ዛሬ ደግሞ ከአጫጭር ልቦለድ ድርሰቶች ጋር ብቅ በማለትሽ የትረካ ስራዎችን ደግሞ ለመስማት መልሰው አግኝተውሻል። ረዘም ያሉ ደቂቃዎችን የሚወስዱ የልቦለድ ድርሰቶችን በሬዲዮ ፕሮግራማችን በብዛት ባናስለምድም ስለምድም ከአዳዲስ ስራዎችሽ አንዱ የሆነውን ቀን አልባ ዘመናት ዘምናት የተሰኘውን አጭር ልቦለድ ስራሽን በከፊል አሰምተናል። ታሪኩ ወዴት ይወስዳል፣ ቀሪውስ ምን ይሆን የሚለውን በተለየ ስሜት የተከታተለው አድማጮቻችን እንደሚጠይቁና እንደሚጠብቁ ገምታለሁ። ከዚህ ቀደም ከአንድም ሁለት የግጥም መድብሎችሽ ነው የምትታወቂውና ከግጥሞችሽ ትይዩ አጫጭር ልቦለዶችን የመድረስ ዝንባሌ ነበረሽ ወይስ ወደኋላ ላይ የመጣ ነው? እስኪ ስለ አጫጭር ልቦለድ ስራዎች ደግሞ በመጠኑ እንጫወት። ብዙ ያስፈልግ ወደ ሀያ ሶስት የሚሆኑ ታሪኮች ነው ያስኩት። ሁለቱንም እኩል የጀመርኩ ይመስለኛል፣ አጭር ልቦለዱንም ግጥሞችንም። ግን ብዙ ጊዜ ወደ ግጥም ነው ማደላው። ራሴንም እንደ ገጣሚ ነው የማስበው፣ አጭር ልቦለድ ጸሐፊነት በበለጠ ማለት ነው። ግን ያ በፍቅር ደረጃ ለሁለቱም ፍቅር አለኝ። አጫጭር ልቦለዶችን በጣም ነው የምወደው፣ ማንበብን፣ መጽሐፍም እና ያ በዛ ነው። በገጣሚነትሽ የሚያውቁሽ አንባቢዎች የሚረዱት የሚመስለኝ ቀደም ባለው አጭር ወጋችን ውስጥ የተካተተ በተለይ ደግሞ ከፍቅር ጋር የተገናኘ እምቅ ስሜትን፣ ሰዎች ስለ ሕይወት ያላቸውን ምልከታ በቅርበት የሚመለከቱ የግጥም ስራዎችን ተዋውቀናል። የአሁኑም ለቅምሻ ያህል የተከታተልነው ይህ አጭር ልብ ወለድ ቀናልባ ዘመናት ውስጥ ያን ጥልቅ የፍቅር ስሜት በቦታ በትውስታ በዘመናት ውስጥ የሚመጡ ጉዳዮችን ወደፊት ራሱ በዚህ መንገድ ይቀበለዋለሁ እስከሚል ድረስ አንድ ሰው ከጥልቅ ስሜቱ የተነሳ የሚያይበትን የሚያሳይ ነው። እስኪ አጫዎችን ስለ ድርሰት አጻጻፎችሽ፣ ብዙዎቹ ያው ግጥም እንደምጽፈው የምጽፈው ባለፈው እንዳጫወትኩ ከእውነት ትንሽ ልጽፍ እሞክራለሁ ብዙ ጊዜ እና ያው በቀን አልባ ዘመኖች በጣም ከምወዳቸው ጽፎች መካከል አንዱ ነው። ለራሴ ሳንቦ ስዕሉ ነው የሚታይ ብዙ ጊዜ። እዛ ውስጥ ያሉትን ገጸ ባህሪያቶቹ ባህርያቶች አብሮኝ እንደኑሩ እንደማቃቸው ነው የሚሰማኝ። ሌላው ደግሞ ያው ስጽፍ ብዙ ጊዜ ምናልባት አላውቅም ልጆኝ የሰማሁት ነገር ይሆናል ምንድን ነው የሚባለው ጸሐፊ ስትሆን ገጣሚ ስትሆን ከሰው ተራምደህ ማሰብ አለብህ የሚባል ነገር አለ። በዓመታቶች ይሆናል በቀናት ይሆናል በሳምንታትም፣ ግን በየለት ኑሯችን ከምናስበው ሻገር ብለን አልፍ ብለን ማሰብ አለብን የሚባል ነገር አለና እዚህ ድርሰት ውስጥ የሚያየ ያንን ነው። ትላንትና ላይ ሆኜ ብዙ ዓመቶችን ተሻገር ያየውበትን ነገር ነው ለማስፈር የሞከርኩት። መልካም። ገነት ቀደም ብለሽ እንደገለጽሽው ትላንት ላይ ሆኜ ወደፊት ለማየት እሞክራለሁ ነበር ያልሽው። በገጽታ አሳሳልሽ፣ ባተራረክሽ ስዕላዊ አገላለጽ የጎላበት አጻጻፍ ትከታያለሽ። ገጸ ባህርያቱ ለእኔም አብረውኝ የኖሩና አብረውኝ የዘለቁ ያህል ሆኖ ይሰማኛል ብለሽ ነበር። ለአንቺ ብቻ ሳይሆን ታሪኩን ለሚሰሙና ለሚያነቡም ለተደራሲዎችሽም፣ ቅርብ የማድረግ እድል የሚሰጥ አቀራረብ ወይም አጻጻፍ ይመስለኛል። ገጣሚነትሽ ረድቶ ሲሆን ምስል ከሳች ለሆነው ለዚህ አቀራረብሽ። አዎ ግጥም መጻፌ እውነት ነው ረድቶኛል። ልቦለዶችም ላይ አንተም እንደገለጽከው ነው ብዙ ጊዜ አንተ እንዳያቸው ሁሉ ስዕል ሆኖ እንዳያቸው ሁሉ እኔም እንደዛ ነው ብዙ ጊዜ የሚታዩኝ እና አርሳቸውም አብረኝ ነው የሚኖሩት። ኬት እንደሰማሁት አላውቅም አንድ ድርሰት ወይ ደግሞ ጽሑፍ ግጥም ሊሆን ይችላል። የሆነ ሰው አንብቦት ካረሳው ወይ ደግሞ ሕሊና ውስጥ ምስል ከፈጠረለት እንደ ጥሩ ስራ ነው የሚቆጠረው። ያ ነገር ሁሌ ያለን እና ጽሑፎችንም በቃ በዛ ነው የምመዝነው። ምንድነው? ደራሲ ቅድሚያ ማልቀስ አለበት በሚጽፋቸው ነገር ይባላል፣ ቅድሚያ መሳቅ አለበት ይባላል። እንደዛ እና እንዴት ልበል፣ አብረኝ እንደኖሩ እንደ ቤተሰብ እንደ ጓደኛ ነው ጎልተው የሚታዩ። እውነት ነው ግጥሙ ረድቶኛል። በዚያ ጥሩ ታዛቢም ትመስያለሽ። አንድ ቦታ ስትሄጂ እንቅስቃሴዎች ይኖሩ በአካባቢው በሁኔታ ውስጥ እንዋጣለን። አንዳንዶች ግን በተለየ መንገድ ማስተዋል የመከተል ልማድ አላቸው። ሁሉም ጋር ላይሆን ይችላል ወይም የግድም አጻጻፋችን ያን ዝንባሌያችን ላይ ይከተል ይችላል አንቺ ግን ራስሽን ስትመለከቺ በጣም ታዛቢ አይነነሽ ባዘቦት ድንገት የሄድሽበት ቦታ ያን አይነት ነገር ስታደርጊ ራስሽን ታገኘዋለሽ ወደ ራሴ ነኝ እንኳን አ ግን ግጥም መጽሐፍ እንደሚሞክር ሰው ልቦለድ መጽሐፍ እንደሚሞክር ሰው አያለው ግን ሆን ብዬ አይደለምማ በቃ በሚገርም ሁኔታ በቃ ትንንሹ ነገር ሁሉ ነገር ጊዜ ቢኖር የሚጻፍ በቀን ውስጥ በጣም ብዙ ነገር ነው የምታየው። የምትለካውን ነገር በሌላ መንገድ ነው የምታየው። ሌላ ትርጉም ነው ላንተ የሚሰጥህ፣ ሌላ ሰው ካየበት ሜቢ ራቅ ብለክም ያሰክም በምንም መልኩ ብቻ በተለየ ነገር ነው የምታየው። እና ሌባትልም እንታያለ ለዛ እንዲ ከተፈጠረ የሚያግባባ ይመስላል። በዛ መንገድ ከተመላለስን ሁለተኛ ተፈጥሮ ይሆናል ይባላል። ያን አይነት ዘዴ በስራሽ ውስጥም በእለት ተእለት ልማዶች ውስጥም የሚንጸባረቅ ከሆነ የጠባይሽ አካል ሆኖ ነው የሚቀረጸውና እና ከዚያ በኋላ ያለው እንግዲህ ታሪክ ነው እንደሚባለው ይመስላል። እውነት ነው፣ እውነት ነው። ሌሎችን ለማንበብ ለመስማት የሚያጓጉ ይመስላሉ። ለአድማጮች ለቅምሻ ያሰማነውን የቀን አልባ ዘመኖች ትረካ ተከታይ ክፍል በሌላ ፕሮግራማችን እናቀርባለን። ገነት ሌሎች ስራዎችን ባነበብንበት መጽሐፍሽ ከአንባቢያን እጅ በደረሰበት ጊዜ ሰፋ ያለ ወግ እንደሚኖረን ተስፋ አድርጋለሁ። አሁኑ ግን ለጊዜሽ አመሰግናለሁ። እግዚአብሔር ይስጥልኝ። ይስጥልኝ፣ ለነበረን ጊዜ በጣም ነው የማመሰግነው። አድማጮች አሁን ወደ አዲስ አበባ ነው የምናቀናው። አዎን፣ የአዲስ አበባው መስኮት ተከፍቷል። ጉሴ አክሊሉም ለምሽቱ ያሰናዳውን ይዞ ቀርቧል። የተሰማራ ሁሉ እንደው ጥምቀት ባህልን አስመርኩዛ ያለች በዓል ላይ አላጎራጎርኩም ቢል እንደው ዋሸ ነው። አሉላ እና ትዝታ እንዴት ሰነበታችሁ? እንኳን ለብርሃነ ልደቱ እናንተንም አድማጮቻችንንም አደረሰን እያልኩ መልካም ምኞቴን እገልጻለሁ። በአሁኑ ጊዜ ሚሊዮኖች ኢትዮጵያ ውስጥ እየገቡ በመሆናቸው በአዲስ አበባና በሌሎች ከተሞች ያለው ሁኔታ እጅግ ደስ የሚል ነው። ሞቅ ሞቅ የሚል ነው የዘንድሮ በዓል እዲህ ወደፊት ደግሞ የከተራው የጥምቀቱ የቃና ዘገሊላው በዓል አለ። ኢትዮጵያ እጅግ ደምቃ አምራና ተውባ ነው የምትሰነብተው ማለት ነው። ታስታውሱ እንደሆነ ባለፈው አስራ አምስት ቀን ድምፃውያን፣ ሙዚቀኞች፣ ዜማ፣ ዘፈን የት እንዴት እንደጀመሩ ከግርማ ነጋሽ ጋር እንወያያለን ብዬ ነበርና ጥምቀት አንዱ የዘፈን ማጥኛቸው ቦታ እንደነበረ ግርማ ነጋሽ ያጫውተናል። ይቺ ጥምቀት ባህልን አስመርኩዛ ያለች በዓል ላይ አላንጎራጎርኩም ቢል እንደው ዋሸ ነው የምለው። የሁላችንም የመጀመሪያ መነሻ ጥምቀት ብቻ ዓመት በዓልን ይዞ የሚደረጉ እንቅስቃሴዎች ሁሉ ውስጥ ሁሉ ከፈለግን ሄደን መደባለቅ ነው። የኔም ከዛ አይወጣም። ጥምቀትን አከብር ነበር ጥምቀት እንዲያውም ከጓደኞች ጋር የደረቀ እንጨት ሰብስበን እዛ እያነደድን እንዲሁ እናነጋ ነበር። እንዲህ እንዲ ስል እንግዲህ ያው ትልቁንም ሰውዬ እኔ ሰፈር ከአያቱ ጋር መጥቶ አግኝቼ ታሪኩ መነሻ በጥምቀት በምን የጀመርኩትን ከእሱ ጋር ገጥሜ የሚያዳበርኩት ጥላሁንን ማለቴ ነው። አዎ ትልቁን ሰው ጥላሁን ገሰሰን ከአያቱ ጋር መጥቶ ሲስበር አጋጣሚ

ጋሽ አርቲስት ጥላሁን ገሰሰን ከፍ ከፍ አድርገኸዋል። ከፍ ከፍ ሊል የሚገባውም ባለሙያ ነው። አንድ ጊዜ ቀዳማዊ ኃይለሥላሴ ጃን ሜዳ ማዕከላዊ እዝ ክብር ዘበኞች የሙዚቃ ጥናት በሚያደርጉበት አካባቢ ሲዘዋወሩ፣ ድምፅ ይሰሙና አዳራሽ ውስጥ ይዘልቃሉ። እዛ ሲደርሱ መድረክ ላይ ሆኖ ሲለማመድ የሰሙት ጥላሁን ገሰሰ ነው። ይሄ ድምፅ ያንተ ነው? ሰማ ነው። በጣም ጥሩ ነው። ድምፅህን ጠብቅ ድምፅህን ለመጠበቅ ደግሞ መጠጥ እንዳትጠጣ የሚል ምክር እንደሰጡት በኦርኬስትራው አባሎች ዘንድ ሲነገር ይኖራል። የዛሬ ዝግጅቴን በዚህ ላብቃ። የዛሬ አምስት ቀን እንገናኝ። ደህና ሁኑ። ጊዜ ያክሌሉን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ይስማማሉ ባላችኋቸው ርዕሰ ጉዳዮች ዙሪያ በመጽሐፍ እና በመደወል እንድትሳተፉ እንጋብዛለን። ዛሬውን ግን በዚሁ ልንቋጭ ነው። የኢሜል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳትካም፣ የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። አሁን የቀረን አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በአስራ ዘጠኝ እና ሀያ አምስት ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚ ላይ ያበቃ።